ቶሎ ብዬ ሰመራይዝ ለማድረግ እንደምታስታውሱ ከአርብ ምሽት ጀምሮ መንፈስ ቅዱስ በአማኝ ሕይወት ብለን የመንፈስ ቅዱስ መኖር በጣም አስፈላጊና ወሳኝ የሆነ ነገር እንደሆነ ከእግዚአብሔር ቃል አይተናል። በተለይ አርብ ማታ ስለ መንፈስ ቅዱስ ማን ነው እሱ ብለን ስለ ስብዕናው ነው የተመለከት ነው። መንፈስ ቅዱስ ከአብ ከወልድ ጋር እኩል የሆነ አምላክ ነው ብለናል። ፈጣሪ ነው ብለናል። እንደገና ደግሞ ፈቃድ፣ ስሜትና እውቀት ያለው አምላክ ነው ብለናል። እስቲ ከፍ አርጉና አሜን በሎ። አይሰማኝም። ከፍ አድርጋችሁ አሜን በሎ። ትላንትና ደግሞ ሰው እንዴት ነው መንፈስ ቅዱስን የሚሞላው ብለን አንድ አራት አምስት ነጥቦችን አይተናል። አማኝ መሆን አለበት መጠማት አለበት ለጌታ መታዘዝ አለበት መጸለይ አለበት፣ ብለን አንድ አራት አምስት ነጥቦችን አይተናል። ዛሬ ቶሎ ብዬ እንዳልኳችሁ በሃያ ደቂቃ መሃል ለመጨረስ እሞክራለሁ። ጌታ ይረዳኛል። መንፈስ ቅዱስ በአማኝ ሕይወት ውስጥ ምንድን ነው የሚሠራው? ቅድም ወንድማችን ፍቅር ስናገር ነበር መንፈስ ቅዱስ ሲመጣ አጫዋጭ ሆን ብቻ ለመሄድ አይደለም። አሜን በለስት አንድ ሰው ሰው ብቻ አላልኩም እኔ ጉባኤ በሙሉ አሜን እንደል ነው የጠየኩኝ። አጫጫውን ብቻ ለመሄድ አይደለም። አንዳንድ ሰዎች ወድቀው ይነሳሉ። ወድቆ ሲነሱ የተሸከሙት ነገር ከላያቸው ላይ ወድቁም አይወድቅም። ወድቆ ይነሱና ተግባራቸውን ይቀጥላሉ። ቅድም ወንድም እንዳለ የእግዚአብሔር መንፈስ በእኛ ላይ ሲመጣ ለስራ ነው። ሲከፍ አድርጎና ለስራ ነው በሎ አጠገባችሁ ላለ ሰው መንፈስ ቅዱስ በአንተ ላይ የሚመጣው በአንቺ ውስጥ የሚመጣው ለስራ ነው ብላችሁ። ነገር ውስጥ አይኖ እንደ ደከማችሁ አውቃለሁ። ነገር ግን አንዱ የመንፈስ ቅዱስ ስራ ማበረታት ስለሆነ ያበረታቸዋል። አራሜን ሃሌሉያ። እኔ እንደዚህ አይነት የእግዚአብሔር ግሎሪ ሲኖር ብታደርበትም አይደክመኝም። እኔ ሞር ኤነርጂ እያገኘው እሄዳለሁ። ጌታ ስኖር አለ። ሃሌሉያ! እምቢ ካላችሁም ራሴ ሰብካለሁ፣ ራሴ አሜን ላለሁ፣ ራሴ አሽውላለሁ። አይ አይ ብቻ እናት አትሰብክም ካላችሁ ደግሞ ከፍ አድርጋችሁ እስቲ አሽው በሏን። መንፈስ ቅዱስ በአማኝ ህይወት ውስጥ ዝም ብሎ አይመጣም። የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ እንደምል የእግዚአብሔር መንፈስ በሼቱ ላይ፣ በኬሮል ላይ፣ በእያንዳንዳችሁ ላይ ዛሬ ነገ፣ በሚቀጥለው ጊዜ በኃይል ይምጣ የምል አንድ ሰው አሜን በልስ። ዝም ብሎ አይመጣም። ዝም ብለው መጥቶ አይቀመጥም። የእግዚአብሔር መንፈስ የሚሰራው ብዙ ነገር አለው። ከብዙ ነገር ጥቂት ነጥቦችን ዛሬ ምሽት አሳያችኋለሁ። አንዱን ቅድም አንዱን ነጥብ ፍቅር ስለተናገረ አቅልሎልኛል፣ ነጥቡን ቀንሶልኛል። መንፈስ ቅዱስ ስመጣ ምንድን ነው የሚያደርገው? ነምበር ዋን አንደኛ ይመራናል። መመራት የምትፈልጉ አሜን በሉ። መመራት የማትፈልጉ ዝም በሉ። የእግዚአብሔር መንፈስ በአማኙ ሲመጣ የመጀመሪያው የሚያደርገው ይመራናል። እስኪ ከፍ አድርጉና ይመራናል በሉ። አቤት አቤት አቤት። እስቲ ይመራናል በሉ ባካች። ዮሐንስ 16 ቁጥር 13 ላይ የእግዚአብሔር ቃል ስናገር ምን ይላል? ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ይመራችኋል። ማ መንፈስ ቅዱስ ምን ያደርጋችኋል? ይመራችኋል። መሪ ማለት ምን ማለት እንደሆነ ታውቃላችሁ። ከፊት ቀድሞ የሚሄድ አቅጣጫ የሚያሳይ መንገድ የሚያመለክት መንፈስ ቅዱስ ያንቺ መሪ ነው። መንፈስ ቅዱስ ያንተ መሪ ነው። መንፈስ ቅዱስ የናንተ መሪ ነው። የሕይወታችን መሪ፣ የቤታችን መሪ፣ የልጆቻችን መሪ፣ የትዳራችን መሪ፣ የቤተ ክርስቲያን መሪ። የገባን ልሶች አሜን በልስ፣ ሃሌሉያ! ኧረ ሃሌሉያ! መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። አንድ ነገር ልንገራችሁ እስራኤል ከግብጽ ሲወጣ እግዚአብሔር ቀን በደመና አምድ፣ ሌሊት በእሳት አምድ ይመራቸው ነበር። ከፊታቸው ይሄድ ነበር። አሜን በልስት! አሜን በልስት! ዘንድሮ በመላምት አንሄድም። አይ ምን ላርግን? በመሰለኝ አንሄድም፣ በመሰለኝ አናደርግም። የሚመራን የእግዚአብሔር መንፈስ የገባው ጭ አሜን በልስት! ረ ክብር ለእግዚአብሔር ይሁን። እግዚአብሔር መሪሽ ሆኖ ከፊትሽ ያልፋል። እግዚአብሔር መሪ ሆኖ ከፊት ያልፋል። እግዚአብሔር መሪያቸው ሆኖ ከፊታቸው ያልፋል። የቀደመ አንድ ሰው አሜን ይበለስ። እስራኤል ቀን በደመና አምድ ሌሊት በእሳት አምድ እግዚአብሔር ይመራቸው ነበር ከፊታቸው ይህን ነበር። ስለዚህ ደመናውን እያዩ ይጓዛሉ። ደመናውን እያዩ ይንቀሳቀሳሉ። ደመናውን እያዩ ይቀመጣሉ። ደመናውን እያዩ ይነሳሉ። ደመናውን እያዩ ይጓዛሉ። ወገኖቼ እስራኤል ከነበረው ደመና የሚበልጥ ደመና እኛ ጋ አለ። ጤንጤ የለም እዚህ ቤት አችሁን አማንደው ቬንዶስ ኬፕራጋቴን እግዚአብሔር እናመሰግናለሁ። ይሄ ደመና እንደሚመራ እንደሚመራ አይቻለሁ። ይሄ ደመና እንደሚመራ ተመልክቻለሁ። አዋች፣ አዋች፣ አዋች የሚልዋኪን ቤተ ክርስቲያን እስከ ዛሬ የመራ ደመና ከእንግዲህም በመቀጠል ይመራታል፣ ይመራታል። የሚገርማችሁ ነገር የእስራኤል ደመና የእሳቱም ደመና ደመናውም በቀንና በሌሊት የሚመራው ከውጭ ሆኖ ይመራቸዋል። የአዲስ ግዳኑ ዳኑ የኔና ደመና ከውስጥ ሆኖ ይመራላል። የገባው ጨው አመድ ባለ፣ የገባው ጨው አመድ ባለ። ኧረ ክብር ለእግዚአብሔር ይሁን። ከደጅም የሆነው የሚመራ ሳይሆን ከውስጥ ሆነው የሚመራ አድርግላል፣ አታድርግላል፣ ውጣ ይላል፣ አትውጣ ይላል፣ ተናገርላል፣ አትናገርላል፣ የሚመራል፣ የሚመራል። የገባው አንድ ሰው ጨው አመድ ባለስ ለምንድን በአማኝ ውስጥ ያለው ልመራ ነው። በቀደም እንደተናገርኩኝ የምንላላጠው ምሪቱን ሳንከተል ስንቀር ብቻ ነው። አለበለዚያ ይመራል። አሜን አትሉም እንዴ? ይመራል ደግሞ። እግዚአብሔር ቃል ሲናገር በሮሜ ስምንት አስራ አራት ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ይባላል። የእግዚአብሔር ልጆች መለያቸው፣ ምልክታቸው ምንድነው ብትሉ በእግዚአብሔር መንፈስ መመራት ነው። አንድ ጊዜ እግዚአብሔር አንድ ነገር ተናገረኝ። በግፊቱ ያለው ምን ላድርግ በለኝ። የምታደርገውን አስታውቀሃለሁ አለ። እመራሃለሁ አለ። አሜን በሉ። ምን ላድርግ በለኝ። ልክ ይሄንን ብሎኝ በሳምንቱ ከባድ ፈተና ገጠመኝ። ፈተና ስላቸው የግል አይደለም። ባልና ሚስት ተጣልተው ማለት ዳሮች ተጣልተው፣ እሷ ተለይተው ወደ ኢትዮጵያ ልትሄድ፣ እሱ አሜሪካ ከሁለት ልጆቹ ጋር ልቀር፣ ነፍስ ውጪ ግቢ ፈተና። መጽሐፌ ላይ ጽፌያለሁ፣ ምስክርነት ነፍስ ውጪ ግቢ ፈተና ከባድ ኦልሬዲ ተለያይተው ጨርሰው ልለያዩ የመጨረሻ በህግ ሊጨርሱ ብቻ ነው። እነሱ ጨርሰዋል። በዚህ መሀል እሷ ነፍሴ እየተጨነቀች አለች፣ ጌታ ሆይ በቃ ዓይኔ እያየ ቤተሰብ የተበተነ ልጆቼ በቃ ኮንፊውዝድ ምን ወዴት ልሂድ ብዬ ስል መንፈስ ቅዱስ ሼቱ ጋር ሄድ አለኛለች። በእግዚአብሔር ፊት ነው ምነግራቸው ደግሞ የማገለግልበት ቤተ ክርስቲያን አባልም አይደለችም። ሌላ ጨርች ነች እሷ። ከዛ እኔ ደግሞ የዚያን ሰሞን ታምሜ ለሳምንት ተኝቼ መድኃኒት እየወሰድኩ ነው። ስልክ ደወለች። አንዳንድ ጊዜ እናንተ በሽታ ላይ ሆናችሁ ለሌላ ግን መድኃኒት ያደርጋችኋል። እናንተ ህልም ኖሯችሁ የሌላን ሰው ህልም በእናንተ ይፈታል እግዚአብሔር። ልክ ነው ካላችሁ አሜን በሉስ። ከዚያ በኋላ ስልክ ደወለች፣ ፓስተር የት ነው ያለው? ላገኝ ይችላለሁ? ፈልጌ ነበር አለች። እኔም ደግሞ ለበኝ አሞኛል አላልኩም፣ ምንም አላልኩም። አዎ እቤት ነኝ አልኳት። መጣሁ በአስር ደቂቃ ብላ ወዲያውኑ መጣች። መታ ባለቤቴም ነበረች። 8 ሰዓት አወራችን። በስምንት ሰዓት ስንት እንደምከፈላችሁ እናንተ ታውቃላችሁ፣ ሂሳቡን ስሩ ለዛው ማሞኛል መድኃኒት ረሳው ምሳ ረሳው። ታለቅሳለች ታለቅሳለች ትናገራለች ትናገራለች ሰማሁ። አሁን ስምንት ሰዓት ለሰማችሁት እናንተ ደግሞ አስራ ስድስት ሰዓት ነው አውርታችሁ ማስተካከል ያለባችሁ እንጂ ስምንት ሰዓት ስምንት ሰዓት ለሰማችሁት ስምንት ሰዓት አይመጥንም መልስ አይሆንም። ግን መንፈስ ቅዱስ ስገላግለኝ ገና ከሳምንት በፊት ምን ላድርግ በለኝ፣ የምታደርገውን አስታውቀሃለሁ ብሎኛል። አሜን አትሉ? አሁን አሁን ሊያልቅ ስለሆነ ቶሎ ቶሎ የሚገባው ጴንጤ ነው የሚፈልገው። አሜን በሉስ። ምክንያቱ እንዳልደጋግመው። ስለዚህ እሷ ስምንት ሰዓት አውርታ ስታበቃ ተነስቼ ባለቤቴም እሷ ማለች እጄ ያዝኩኝ ከሶፋው ላይ ተነስቼ እጄ ያዝኩኝና በጸሎት መንፈስ እንዳለ ለግል ጌታ ሆይ ምን ላድርግ ምን ላድርግ በለኝ፣ አስታውቃለሁ፣ መራሃለሁ በለኝ አላለን? ምን ላድርግ ስል ተከትላት ቤቷ ሂድና የምታደርገውን አስታውቃለሁ አለ። መንፈስ ቅዱስ ይመራል የምል አንድ ሰው አሜን በለል። ብዙ ጊዜ አንመራ ብለን እናስቸግረዋለን። በግል በቤተሰብ በቤተ ክርስቲያን አንመራም እንላለን እንጂ መንፈስ ቅዱስ ይመራል የምል አንድ ሰው ጨዋ አሜን በለስ፣ ይምራል ይምራን ወይ ይምራ ካላችሁ፣ መሪውን ስጡት። አሜን በሉስ። የሕይወታችሁን መሪ፣ የትዳራችሁን መሪ፣ የልጆቻችሁን መሪ፣ የቤተ ክርስቲያን መሪ ስጡ። እግዚአብሔር መሪውን ከያዘ መንገዱ ቀላል ይሆናል። ከዚያ በኋላ ኦኬ፣ ጌታን አመስግኜ ታለው ብዬ ላሳጥር፣ ጌታን አመስግኜ አሁን የቤትሽን አድራሻ ስጭኝና አንቺ ሄዲ እኔ እመጣለሁ አልኳት። ያለቀ ጉዳይ ከዛ እሷ ሄዳ ከኋላዋ ተከትዬ ሄድኩኝ። እንዳልኳችሁ እኔ ለሳምንትም ከቤት ወጥቼ አላውቅም። አሞኛል። ራሱ ህመሜንም ረሳው። ተከትያት ቤቷ ሄድኩኝ። በኋላ ደወሉን ስመታ ባለቤት እያ መጣ። በመስታወት ሲያይ በእግዚአብሔር ፊት ነው የምነግራቸው፣ ይህ ጺሙ የማውቀው ሰው አይደለም። የጤነኛ ሰው ፊትና ጺም አይደለም ጸጉሩ በዚህ ረብሻ ውስጥም ትርምስ ውስጥ ስላለ ራሱን ጥለዋል። በቃ ጤነኛ በሰው መንገድ ላይ ያዩት ሰው ጤነኛ ነው አይደለም። በጣም የተማረ ሰው ነው፣ ትልቅ ትልቅ ድርጅት ኃላፊ ነው፣ በጣም በብዙ ነጮችን የሚመራ ትልቅ ጭንቅላት ያለው ልጅ ነው። ከዚያ ግራ ገባው። አልከፍትም እንዳይል በር ላይ ቆም ያለው እከፍታለሁ እንዳይል ጉዳዩ የተዘጋ ነው። ለምን መጣ አይነት ይመስላል። ፋይናሊ በሩን ከፈተ። ገብቼ እጄን ዘርግቼ ሰላም ለዚህ ቤት ይሁን ብዬ ማድረገውን ስለማላውቅ ልክ ቤታቸው ስገባ የጌታ መንፈስ ይዟቸው ተንበርከካል። ታዲያ ከመንበርከክ ካልጀመራችሁ ከየት ጀምራችሁ ነው መፍትሄ የምታመጡት? ለዚህ ይምራን ካላችሁ አሜን በሉ የእግዚአብሔር መንፈስ ዛሬ ሊመራችሁ ቤታችሁ ውስጥ ነገራችሁ ውስጥ እንዲገባ ፈልጋለሁ የምላሉ ሰዎቹን አንስቶ አሜን ይባላል። ከዛ አንድ ሰላሳ ደቂቃ ተንበረከክን። ቶሎ ቶሎ ብዬ ልንገራቸው፣ ሌላውን መጽሐፉ ላይ ሰላሳ ደቂቃ እንደ ተንበረከክን የእግዚአብሔር መንፈስ እግራቸውን እጠፍ ተንበረከክና አለ። ከዛ እሷን ቀስ ብዬ ነክቻት ይጂና ውሃ አምጪልኛል ውሃ መ ከዛ እግራቸው ስር ተንበረከኩ። እግራቸውን ላደርሳል። የሱ ብድግ ብሎ ተነሳ። የኛ ነገር የኛ ነገር እኛ የአንተ እግር አጥበን እግዚአብሔር ምረት ቢያደርግልን ጥሩ ጥሩ ነገር አይደለም። አንተ እኛ በቀበጥን እኛ በጠገብን እግዚአብሔርን በበደልን ምን መጥቶብን። አንተ የኛ ነገር ምግደልህም። ኢየሱስ የይሁዳንም የጴጥሮስንም እግር አጥበዋል። ታዝዤ ነው። ቁጭ በል አልኩት። እግዚአብሔር ፍጥሮ ምንድነው? እኔ አይደለሁም፣ መንፈስ ቅዱስ ነው በውስጤ የሚማልደው። እኔ እግራቸውን እያጠብቁ፣ እምባ ከአይኔ ወደ ውሃው ይንጠባጠብ ነበር። እዛ ጋር ተንበርክኬ እያጠብቁ ከአይኔ እምባ እየተንጠባጠበ እግራች እምባ እዛ እየወደቀ እነሱ ከዚያ እሱም እሷም ማልቀስ ጀመሩ። ማልቀስ ጀመሩ። እሷ ታለቅሳለች፣ እሱ ያለቅሳል፣ እሷ ታለቅሳለች፣ እሱ ያለቅሳል። እግራቸውን አጥቤ ጨርሼ ጌታ ብለ ወደ ቤት ይሄዳል። ምን ሆናችሁ አላልኳችሁ ተጣላችሁ ያላልኳችሁ፣ ችግራችሁ ምንድን ነው አላልኩ። ለዚህ ነው የመጣሁት አላልኩም። የታዘዝኩትን ፈጽሜ ወደ ቤት። አንዳንድ ጊዜ በመንፈስ ቅዱስ ስትመሩ ጤነኛ ነው ወይስ አይደለም እስክትባሉ ድረስ አእምሮ ይሳተ ሰው ሰው ቤት ሄዳችሁ ምንም ሳትሉ ትሄዳላችሁ። አዎ ቤቴ ከገባው በኋላ እቤት ደርሼ ጌታ ሆይ አንተ ምን እንደሰራ ታውቃለህ። ብዬሳ መሰገን ቀጠሮ ወሰደና ነገ ጠዋት ሄድ በቅልባቸው ተስተካክሎ ታገኛቸዋል። ከዛ ከምስጋናው ተነስቼ ደወልኩ። ነገ ጠዋት አላችሁ ወይ መምጣት እችላለሁ ሆይ? አዎ አለና ጠዋት ተነስቼ ሄድኩ። ታሪኩ ሰፊ ነው። ረዥም ሰዓት ወሰደ። እሱ እንደዚህ ነው ያለው። እሱም ብቻ እኔ እናቴ ዛሬ በህይወት የለችም አለ ሞታለች። እናቴ በይወተለች የሞተች እናቴ ከመቃብር ተነስታ በትመጣ ይሄ ጉዳይ ያለቀ የተዘጋ ፋይል ነበር። እኔ ግን አሁን እኔ ቤት የመጣው የሞተች እናቴ ሳይሆን ኢየሱስ ስለመጣ እሱን እንዴት እምቢ ይባላል? እንዴት ኢየሱስ እምቢ ይባላል? ተራ በተራ ልክ ጌታን እንደሚቀበል ሰው አንድ እሱን አንበርከከ ምረት ጠይቃት እያልኩ፣ እሷን ደግሞ አንበርከከ ምረት ጠይቅው እያልኩ፣ ቀኑ ቅዳሜ ዕለት ነው። የተበላሸ ታሪክ እንደገና ታደሰ፣ ቤቱ ተፈወሰ፣ ይቅር ተባባሉ፣ ቤቱ ውስጥ የደስታ ድባብ ፈሰሰ። በኋላ እሷንም እሱንም ጸጉር ቤት ሄዱ፣ አንደሚድና ጽሜ ጸጉር እንተስተካከል በኋላ ቅዳሜ ማታ ደወሉልኝ ነገ ምሳ አንቴንም ከነ ቤተሰብ ምሳ አብረን እንበላለን ብሎ ኦሊቭ ጋርደን ምሳ ጋበዙንና ሲመጡ አይኔ ነው ወይስ ሙሽሮች ናቸው ከዚያ አንድ ነገር አሉኝ አንቴንም በቃ እግዚአብሔር ታሪካችንን ለውጠዋል ቤታችንን ፈውሰዋል ቤታችንን አድሷል። ስለዚህ ለሳምንት ክሩዝ ላይ ለመዝናናት ልንሄድ ነው አሉ። ይህን ስናስብ ደግሞ ብቻችንም መሄድ አንፈልግም። ፓስተር ሼቱ ከነ ቤተሰቡ አብሮን ክሩዝ ላይ ሄዶ ከእኛ ጋር አብሬን ሴሌብሬት እናደርጋለን ብለናል አሉ። እኔ አልኳቸው፣ እናንተ ተስማምታችሁ ይቅሬ ተባባላችሁ ያኔ ክሩዝ ላይ ወጥቻለሁ። ክሩዙን እናንተ ይሄዱ፣ እኔ ኦሬዲ ክሩዝ ላይ ነኝ አልኳቸው። አሁን እንዴት ባለ ፍቅርና ደስታ በደንበር ከተማ እግዚአብሔር በመንፈሳዊ ነገር በኑሮ ባርኳቸው፣ ፋይናንሻል እንኳ እግዚአብሔር እንዴት ባርኳቸው። ትልልቅ ነገር ኤርፖርት፣ ደንበር ኤርፖርት ውስጥ እንኳ ትልልቅ ድርጅት ነው ያላቸው። ምንላቸው ነው የኛ መንፈስ ቅዱስ ይመራል ካላቸው ጮና ከዚህ ቀን ጀምሮ እናንተ አትምሩ፣ መንፈስ ቅዱስ ይምራችሁ። በእኛ ውስጥ የመጣው የእግዚአብሔር መንፈስ ምን ሊያደርግ ነው የመጣው? ሊመራን ነው የመጣው። እስ ይምራህ በሉ ታጠገባችሁ። አንዳንዶቻችሁ አይ እኔ ራሴ መምራት ይችላለሁ የምትሉ ትመስላላችሁ። የእግዚአብሔር መንፈስ ይምራን። አንዱ እሱ ነው የእግዚአብሔር መንፈስ በአማኞች ውስጥ ስመጣ የመጀመር የሚያደርገው ይመራችኋል ያ ማለት ደግሞ የቤተሰብ መሪ የለም ማለት አይደለም። የቤት ገብታችሁ ደግሞ መንፈስ ቅዱስ መሪ ነው ተብሏል፣ የባል ብሎ መሪ የለም እንዳትሉ፣ የቤተ ክርስቲያን መሪ ብሎ ደግሞ መሪ የለም እንዳትሉ። እሱ እንዳለ ሆኖ፣ ሁለተኛ የእግዚአብሔር መንፈስ በአማኞች ውስጥ ስመጣ ምን ያደርጋል? ይማልድልናል። ሲያሜን በሉ እባካችሁ። ይማልድልናል ሮሜ ስምንት ሃያ ስድስት ላይ መንፈስ በማይነገር መቃተት ይማልድልናል። እኛ ብንማልድም ብንቃተትም ወገኖቼ፣ በዚያው ልክ ደግሞ ሰዎች ነን። ውስኖች ነን። እንደክማለን፣ እንዝላለን። የማይዝል የማይደክም የማይታከት የእግዚአብሔር መንፈስ ከእኛ ጋር ነው። እስቲ በደንብ አሜን በሉ። የእግዚአብሔር መንፈስ ከእኛ ጋር ነው። ስለዚህ እኛ በምንደክምበት ጊዜ ለመጸለይ በምንደክምበት ጊዜ ለመመስከር በምንደክምበት ጊዜ በልጽህና ለመኖር በምንደክምበት ጊዜ የእግዚአብሔር መንፈስ በእኛ ምትክ ሆኖ ስለ እኛ ይማልድልናል። ይማልድልናል ወገኖቼ። ስለሚልጃ ስናስብ የእግዚአብሔር ቃል የምናገረው በሰማይም በምድርም ማላጅ አለን። የገባው አሜን ደግሞ አለው በሰማይም ማላች አለን፣ በምድርም ማላች አለን። በሰማይ የእግዚአብሔር ልጅ ኢየሱስ ስለኛ ይማልዳል። አረ ክብር ለእግዚአብሔር። በምድር ደግሞ መንፈስ ቅዱስ ከእኛ ጋር ሆኖ ስለ እኛ ይማልዳል። እንደኛ የታደለ ማን አለ? የእግዚአብሔር ቃል ሲናገር ሮሜ ስምንት ሠላሳ አራት ላይ ዕብራውያን 7:25 ላይ ስለኛ ሊያማልድ ዘወትር በህይወት ይኖራል ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራል። አሁን እንዳሳያችሁ ሮሜ ስምንት ሀያ ስድስት ላይ ደግሞ መንፈስ ቅዱስ በማይነገር መቃተት ይማልድልናል። ስለዚህ አንዳንድ ጊዜ ሲደክማችሁ ጸጥ ብላችሁ በመንፈስ ቅዱስ ጸልዩ። አሜን በልስት በልሳኖቻችሁ ጸልዩ። ከእግዚአብሔር መንፈስ ጋር ተገናኙ። መንፈስ ቅዱስ ስለ እናንተም ስለ ሌላም በውስጣችሁ ሆኖ ይማልዳል። ወገኖች፣ እረ ክብር ለእግዚአብሔር። ለዚህ ነው ደከምን ስንል ድንገት ደግሞ እንበረታለን፣ አቃተን ስንል ድንገት ደግሞ እንነሳለን። ከምን የተነሳ ነው የሚማልድልን የእግዚአብሔር መንፈስ በውስጣችን ስላለ። ሶስተኛው የእግዚአብሔር መንፈስ በአማኞች ላይ ስመጣ ምን ያደርጋል? ይቀባቸዋል፣ ይቀባቸዋል። በኢየሱስ ስም ይቀባችሁ። ደግሜ ላለው በኢየሱስ ስም ይቀባችሁ። ኢሳይያስ 61 አንድ ላይ ጌታ ኢየሱስ እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለደዎች የምስራችን እሰብክ ዘንድ ቀብቶኛል። መንፈስ ቅዱስ በሰዎች ላይ በሚመጣበት ጊዜ ቅድም እንዳነሳ ነው። ትናንትም እንዳለ እንዳየ ነው። ባለፈውም እንደተነጋገር ነው። ሰዎችን ለእግዚአብሔር ስራ ይቀባቸዋል። መንፈስ ቅዱስ ነው ቀብቶ ዘማር የሚያደርግ። መንፈስ ቅዱስ ነው ቀብቶ ሰባክ የሚያደርግ። መንፈስ ቅዱስ ነው ቀብቶ የቤተ ክርስቲያን መሪ የሚያደርግ። ይቀባል። ሐዋርያት 10 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እግዚአብሔር በኃይል ይቀባችሁ። አሜን በሉ እስቲ። እግዚአብሔር በኃይል ይቀባችሁ። የእግዚአብሔር ቅባት በኃይል ይስራ። የእግዚአብሔር መንፈስ በኃይል ይስራ። ወገኖቼ፣ ለእግዚአብሔር ስራ ደጋግሜ እንዳልኩኝ በቂም ብቁም የሚያደርገው የእግዚአብሔር ቅባት ነው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ። ለዚህ ነው የመንፈስ ቅዱስን መፍሰስ፣ የመንፈስ ቅዱስን መምጣት፣ የመንፈስ ቅዱስን መንቀሳቀስ የምንፈልገው። በዚያ ጊዜ ብዙ ሰዎች ይቀባሉ። በተለያየ ጸጋ የሚያገለግሉ ሰዎች የሚቀቡት መንፈስ ቅዱስ በሚፈስበት በሚመጣበት ጊዜ ነው። ቶሎ ቶሎ ብዬ ለመጨረስ አራተኛ፣ የእግዚአብሔር መንፈስ ወገኖች፣ በአማኝ ሕይወት ውስጥ ሆኖ ያስተምራል። እስቲ ያስተምራል፣ በሎ ያስተምራል፣ አስተማሪ ነው። ነህሚያ ዘጠኝ 20 ላይ እንደዚህ ይላል፣ ያስተምራቸው ዘንድ መልካሙን መንፈስህን ሰጠሃቸው። የእግዚአብሔር መንፈስ አስተማሪ ነው የሚል አንድ ሰው አሜን በልስ። አስተማሪ ነው። እንደ መንፈስ ቅዱስ አስተማሪ የለም ወገኖቼ። ጌታችን ኢየሱስም ስናገር የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ ያስተምራቸዋል። አቤት መንፈስ ቅዱስ ያስተማረው ሰው ከየትኛውም ዩኒቨርሲቲ ገብቶ ከተማረ ሰው ወገኖቼ በላይ። ኧረ ክብር ለኢየሱስ ይሁን ሴገባው ጮ አሜን በርስ ወንድማችን፣ ቅድም አንስቻለሁ፣ አሁን ወደ ጌታ ሄደው ወንድማችን ዶክተር ገብሩ ወልዱ ስናገር ምን አለ፣ ሰዎች ጠየቁኛ አለ የት ነው የት ዩኒቨርሲቲ ነው የተማርከው ምናምን ብሎ ጠየቁኛለ? ሴንት ሜሪ ነው የተማርኩት አልኳቸው አለ። የት ነው ሴንት ሜሪ ብሎ ጠየቁኛ አለ። ሴንት ሜሪ ማርያም የተማረችበት በኢየሱስ እግር ስር። ኧረ ክብር ለኢየሱስ መንፈስ ቅዱስ አስተምሮ ሰው ያረጋችሁ እስቲ አሜን በሎ። ከመንፈስ ቅዱስ ተመሪያለሁ የምላን ሰው አሜን በለ። መንፈስ ቅዱስ ትናንት እንዳስተማራችሁ ነገ በሚመጣውም ጊዜ ያስተምራችኋል። የእሱ ትምህርት ማብቂያ ማለቂያ ማብቂያ የለውም። የእግዚአብሔር ስም ለዘላለም የተባረከ ይሁን። አንደኛ ዮሐንስ ሁለት ቶሎ ብዬ ለመጨረስ አንደኛ ዮሐንስ ሁለት ሀያና ሀያ ሰባት ላይ የእግዚአብሔር ቃል እንደዚህ ይላል እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። አሜን። ማንም ሊያስተምራችሁ አያስፈልጋችሁም፣ ቅባቱ ራሱ ያስተምራችኋል። አረ ክብር ለኢየሱስ! ሲሆን ይህ በተሳሳተ መንገድ አትረዱ ብዙ ሰዎች ይህንን ጥቅስ እየመዘዙ እኔ ማንም አያስተምረኝም እኔ ከማንም መማር ያለብኝም ቅባቱ ያስተምረኛል ይላል። ቅባቱ እኮ የሚያስተምረው በሰው ውስጥ ሆኖ ነው። አሜን በልስት ቅባቱ የሚያስተምረው እኔ እኔን የሚያስተምረኝ ኬሮል ውስጥ ሆኖ ነው። ኬሮልን የሚያስተምረው እኔ ውስጥ ሆኖ ነው። አንደኛ ውስጥ ሆኖ አንደኛውን ያስተምራል። የእግዚአብሔር ቅባት እስ የገባው ጮ አሜን በለስ እኔ የተቀባው ነኝ። የተለቀለኩ ነኝ። መንፈሱ ያስተምረኛል። ቅባቱ ያስተምረኛል። ማንም አስተማሪ አያስፈልገኝም የምል የአጋንንት ትምህርት ነው በጌታ በኢየሱስ ስም የፈረሰ ይሆን። ወገኖቼ መንፈስ ቅዱስ በእኛ ውስጥ ሆኖ ያስተምረናል። አሁን በዝርዝር ምን ያስተምረናል የምለው ጋር አልሄድም። አምስተኛው፣ ፈጠን ብዬ እየሄድኩ ነው። አምስተኛው የእግዚአብሔር መንፈስ በአማኞች ውስጥ ሆኖ አማኞችን ይልካቸዋል። ይላከኝ የምልስቲ አመን በለ። ይልካቸዋል ጨርሻለሁ። አንድ ነጥብ ብቻ ጨምሬ ጨርሳለሁ። ይልካቸዋል። ሐዋርያት 13 ቁጥር 4 ላይ መንፈስ ቅዱስ ሳውልና በርናባስን ለጠራቸው ሥራ ለዩልኝ አላቸው። ከዚያ በኋላ እጅ ጭነው ለዩዋቸው። ቁጥር አራት ላይ ምን ይላል? እነርሱም በመንፈስ ቅዱስ ተልከው ወደ ሰለውቅያስ ወረዱ ይላል። እግዚአብሔር አምላክ ይቺን ቤተ ክርስቲያን ምሽን ያላት ቤተ ክርስቲያን አድርጎ ይላካት። ከትናንት ወዲያ ባለፉት ዓመታት እግዚአብሔር ልኮ ከተጠቀመባችሁ በላይ በመንፈስ ቅዱስ ይላካችሁ ይጠቀምባችሁ ብዬ ባርካችኋለሁ። በጌታ በኢየሱስም እግዚአብሔር ይላካችሁ። በማተላኩ በመንፈስ ቅዱስ ተላኩ። መንፈስ ቅዱስ ይልካል። እረ ክብር ለእግዚአብሔር። በአማኞች ውስጥ የእግዚአብሔር መንፈስ ከሚያደርገው ነገር ይልከናል። ወዳጆች እግዚአብሔር እኛን ወደ ጠራን ይልከናል። እግዚአብሔር እኛን ወደሚፈልገን ይልከናል። እግዚአብሔር በእኛ ስራ ወደሚሠራው ይልከናል። እረ ይልከናል። አዋች አዋች የእግዚአብሔር መንፈስ ይልከናል። ላለፉት ላለፉ 29 አመታት ወንጌል ሰብክ ያለው አገልግያለው መንፈስ ቅዱስ ሲልከኝ ብዙ ጊዜ አይቻለሁ። ስልከኛ አይቻለሁ። እግዚአብሔር በየዘመናቱ መልእክት አለው። መልእክተኛ ይፈልጋል። የምላክለትን ሰው ይፈልጋል። እግዚአብሔር እኔን ይላከኝ የምላንዱ ሰው አሜን በልስህ። ኢሳያስ ስድስት ስምንት ላይ የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል? ስልሰማው ብሎ ሲያበቃ እነሆ እኔን ላከኝ አለ ኢሳያስ። ስድስተኛና የመጨረሻው ፍቅር የተናገረው ነው። መንፈስ ቅዱስ በአማኞች ህይወት ውስጥ ሆኖ ምን ያደረጋል? ሰባተኛ የኢየሱስ ምስክር ያደርገናል፣ ምስክሮች ያደርገናል። አሜን በሉ ስ በዚሁ ሊጨርስ ነው። እስቲ ምስክሮች ያደርገናል በሉ ስ ከፍ አድርጉና መንፈስ ቅዱስ በሉ የኢየሱስ ምስክሮች ያደርገናል። ያርገን ወይ? ያርገን እስከፋአርጎናሜን በለው። ያርገን ወይ? ሐዋርያት ሥራ ምዕራፍ አንድ ቁጥር ስምንት ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ይሄኔ ምስክሮች ትሆናላችሁ። ምስክር ማለት ምን ማለት እንደሆነ ታውቃላችሁ። ነገሩ ሲሆን በቦታው የነበረ ያየ፣ የሰማ ያረጋገጠ ማለት ነው። እኛም ለኢየሱስ ምስክሮች ናት። አይተናል፣ ሰምተናል። አሜን አትሉም? አንዳንዶቻችሁ ጥርጣሬ አላችሁ እንዴ? አረጋግጠናል። አሜን አትሉም? ጌታ እንደሆነ አይተናል፣ ጌታ እንደሆነ ሰምተናል፣ ጌታ እንደሆነ አረጋግጠናል። ስለዚህ ፍትት ብለን ምስክር ነኝ። እኔ አይቻለሁ። እርሱ ጌታ ነው። እርሱ ያድናል። እንደሚያድን በሕይወቴ አየው። አረ ክብር ለእግዚአብሔር ይሁን። የጌታ ምስክር ነኝ የምል አንድ ሰው አሜን በልስ። አይቻለሁ፣ አረጋግጫለሁ የምል እሱን ነው። ሐዋርያ ዮሐንስ ስለ ሕይወት ቃል ከመጀመሪያ የነበረውን አይኖቻችን ያዩትን እጆቻችን የዳሰሱትን እርሱን እናወራላችኋለን። ክብር ለመንፈስ ቅዱስ ይሁን። አረ ክብር ለመንፈስ ቅዱስ ይሁን። ወገኖች መንፈስ ቅዱስ በእኛ ላይ ከመጣበት ብዙ ዘርዝሬአለሁ። ብዙም ከዚህ በላይ መዘርዘር ይቻላል። መንፈስ ቅዱስ በእኛ ላይ ከመጣበት ዋናና ትልቁ ዓላማ ይሄ ነው፣ ምስክሮች ሊያረገን። አሜን በሉ እስቲ። ምስክሮች ሊያረገን። መንፈስ ቅዱስ ማንንንም ዝነኛ ለማድረግ አልመጣም። አሜን በሉ እስቲ። ማንንንም ታዋቂ ለማድረግ አልመጣም ኢየሱስን ከፍ ለማድረግ ነው የመጣው። የኢየሱስ ምስክር ሊያረገን ነው የመጣው። እረ የገባ አንድ ሰው ጨዋማ በለስ ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። ሼቱን ታዋቂ ሰው ለማድረግ አይደለም መንፈስ ቅዱስ የመጣው። ያንን ታዋቂ የሆነውን ኢየሱስን ትልቅ የሆነውን አዳኝ የሆነውን ሕይወት የሆነውን ኢየሱስን ለሰው ልጆች ለማስተዋወቅ ነው የመጣው። የእግዚአብሔር ስም የተባረከው ለዚህ ነው ማንም በእግዚአብሔር መንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም። መንፈስ ቅዱስ በአማኝ ህይወት ውስጥ እነዚህን ነገሮች ያደርጋል። ስጮና መን በለው ከዚህ በኋላ ወገኖቼ፣ የኢየሱስ ምስክሮች ሆነን በመንፈስ ቅዱስ ኃይል እንቆማለን። አረ ክብር ለጌታ ይሁን። እንዴት ደስ ስላላውን ቀደም ስለ ወንጌል ስርጭት ስነገር፣ እኛም እዛ ደንቨር በየወሩ እንጸልያለን፣ በየወሩ ወጥተን እንመሰክራለን። ወደን እንድንመሰክር የሚያግዘን የእግዚአብሔር መንፈስ ነው። ክብር ለእግዚአብሔር ይሁን። በዚሁ መንፈስ ሁላችንምን ቆምና አብሬን አጭር ጸሎት ጸሌን ጨርሳለን። ምክንያቱም ረጅም ከአንድ ሰዓት ተኩል በላይ በጸሎት ቅድም ስላሳለፍኩኝ አሁን እስቲ ጠጋ ጠጋ በሉና እጅ ለእጅ ተያያዙ። የመጨረሻ ጸሎት ነው ወደዚህ ጋር